ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የምሽቱ ልዩ ቅንብር ሰሞኑን በተባበሩት መንግስታት ድርጅት በተካሄዱ የመሪዎች ንግግርና የጎን ስብሰባዎች ላይ ያተኩራል። ያን ተከትሎ በጽዮን ግርማና መስታወት አራጋው እየተዘጋጀ የሚቀርበው ሳምንታዊ የሙዚቃ ቃና ፕሮግራም ሲያዝናናችሁ ያመሻል። የዛሬ ቅዳሜ መስከረም 22 ቀን 2008 ዓ ም ምሽት አስተናጋጃችሁ ትዝታ በላቸው ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ በቅድሚያ እንጋብዛለን። አሁን የዓለም ዜና እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የተባበሩት መንግሥታት ድርጅት ከተቋቋመ ሰባ ዓመት ቢሆነውም ሰላም፣ እኩልነትና ፍትሕን ለመተግበር የቆመለትን ዓላማ ግን ገና ማስከበር ይጠበቅበታል ሲሉ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ተናግረዋል። ኦስማን ሳልህ ዛሬህን የተናገሩት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ሲሆን፣ ኤርትራ የፍትህ ሰለባ ሆናለች ሲሉም አስረድተዋል። ሚኒያ አፈወርቂ ከኒውዮርክ ተከታዩን አጭር ዘገባ ልካለች። የተባበሩት መንግስታት ድርጅት ሰላም ፍትሕና እድገት ለሁሉም በሚል ከተቋቋመው ሰባ ዓመታት ቢሆነውም ፍትሃዊ ባልሆነ እኩልነት በሌለበት ዲሞክራሲያዊ ባልሆነ ስርዓት ዓለም እንደምንኖር ግልጽ ነው ሲሉ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ ተናገሩ። የኤርትራው ውጭ ጉዳይ ሚኒስትሩ ዛሬ ለሰባኛው የተባበሩት መንግስታት ጠቅላላ ጉባኤ ባሰሙት ንግግር የተባበሩት መንግስታት ድርጅት በጥቂቶች አባል አገራት ቁጥጥር ስር ነው ያለው ብለዋል። ይህም ዓለም አቀፋዊ አካል ለመለወጥ ለሀያ ዓመታት ንግግር ቢደረግም ውጤቱ ዜሮ ነው ሲሉም አክለዋል። ሀቀኛ ስት እኩልነት ያለው ውክልናና ውጤታማም እንዲሆን ኤርትራ አብራ ለመስራት ዝግጁ ነች፣ ምክንያቱም ኤርትራ ራሷ የዚህ ድርጅት አሰራር ሰለባ ስለሆነ ሲሉም አብራርተዋል። እኒያፎቅ ነኝ ከተባበሩት መንግስታት ድርጅት ጽህፈት ቤት ኒውዮርክ። በናይጄሪያ ባለሥልጣናት መግለጫ መሠረት ዋና ከተማዋ አቡጃ አቅራቢያ በሁለት የተለያዩ አካባቢዎች የደረሱ ፍንዳታዎች ለአስራ አምስት ሰዎች ሕይወት መጥፋትና ሌሎች አርባ አንድ መጎዳት ምክንያት ሆነዋል። ኒያንያና ኩጄ ወረዳዎች ውስጥ ትላንት ማታ ለደረሱት ሁለት ፍንዳታዎች እስካሁን ኃላፊነቱን የወሰደ ወገን የለም። አገር በቀል የቦኮ ሐራም ጽንፈኛው ቡድን ሥራ መሆኑ ግን ይጠረጠራል። ይህ የትላንት ማታው ጥቃት የደረሰው አራት አጥፍቶ ጠፊ ቦምብ ታጣቂዎች ማይዱጉሪ ከተማ ውስጥ በትንሹ 14 ሰዎችን በገደሉ ማግስት ነው። በሐሙሱ ጥቃት ሌሎች 39 ሰዎች ጉዳት የደረሰባቸው መሆኑንም ባለሥልጣናት አስታውቀዋል። ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ በሚገኙ የተለያዩ ቡድኖች ላይ የአየር ድብደባ እያካሄዱ ቢሆንም የእርስ በርስ ጦርነቱ ዋሽንግተንና ሞስኩ በውክልና የሚያካሄዱት ውጊያ አይሆንም ሲሉ ፕሬዚደንት ባራክ ኦባማ ተናግረዋል። ሩሲያ የሶሪያውን ፕሬዚደንት ባሻር አልአሳድ መንግሥት ለማጠናከር ያላት ትልም በዓለም አቀፉ ማኅበረሰብ ዘንድ በስፋት ተቀባይነት አላገኝም ሲሉም ሚስተር ኦባማ አስረድተዋል። ለአሁኑ ሚስተር ፑቲን የፈጠሩት ኅብረት ኢራንና አሳድን ያጠቃልላል። ቀሪው ዓለም በሙሉ ግን ከእኛ ጎን ተሰልፏል። ስለዚህ በወቅቱ ስትራቴጂ ሕዝብ ሊታለል አይችልም። ስለዚህ ሚስተር ፑቲን ለራሳቸው ጥቅም ሲሉ ፖለቲካዊ መፍትሄ መፈለጉ የሚያዋጣቸው ይመስለኛል ሲሉም ፕሬዚደንት ባራክ ኦባማ አስገንዝበዋል። በሰሜን አፍጋኒስታን ከተማ ኩንዱዝ በሚገኘው ሆስፒታል ላይ በተከታታይ የደረሱ የቦምብ ድብደባዎች ሦስት ሕፃናትን ጨምሮ ዘጠኝ ሠራተኞቹን እንደገደለበትና ሌሎች 37 መጎዳታቸውን ድንበር የለሽ ሐኪሞች የተባለው የሕክምና እርዳታ ሰጪ ድርጅት አስታወቀ። በሆስፒታሉ 105 ሕሙማንና አስታማሚዎች ነበሩ ተብሏል። የአየር ድብደባው ለ30 ደቂቃዎች ያለማቋረጥ ከተካሄደ በኋላ ነው። በካቡልና ዋሽንግተን የሚገኙ የአሜሪካና አፍጋኒስታን ወታደራዊ ባለሥልጣናት መረጃውን ያገኙት ሲሉም ዶክተርስ ዊዛውት ቦርደርስ አክሎ ገልጿል። በአካባቢው ጎህ ከመቅደዱ በፊት የአየር ድብደባ ማካሄዱን የዩናይትድ ስቴትስ ጦር ሰራዊት አረጋግጦ ምናልባት በስህተት ሆስፒታሉ ተመጥቶ ሊሆን ይችላል ብሏል። ኢላማ የተደረጉት ግን በህብረቱ ወታደሮች ላይ ስጋት የጋረጡ አካላት ናቸው ብሏል። በመጨረሻም ዛሬ መስከረም 22 ቀን 2008 ዓ ም ጀርመን የተቀላቀለችበት 25ኛ ዓመት ነው ሕዝባዊ በዓል ሲሆን ዕለቱ እንደ አውሮፓውያን ዘመን አቆጣጠር በ1990 ያኔ ምስራቅና ምዕራብ ይባሉ የነበሩት ሁለቱ ጀርመኖች የተዋሃዱበት ነው። በርሊን በዛሬ ዕለት የጀርመን አንድነት ተምሳሌት በሆነው በብራንደንበርግ የዋና መግቢያ በር ዙሪያ የመንገድ ላይ ፈንጠዝ እያዘጋጅታለች። የተዋሃደችው ጀርመን በአሁኑ ጊዜ ግዙፉ የአውሮፓ ምጣኔ ሀብት መሪ ለመሆን በቅታለች። መሪዎቿ በምስራቅ ጀርመን ያደጉት ፖለቲከኞች ቻንስለር አንጌላ መርክል እና ፕሬዚደንት ጆዋኪም ጎች ናቸው። መርክል ሳይንቲስት የነበሩ ሲሆን ጋዎች ቄስና የዲሞክራሲ አራማጅ የነበሩ ናቸው ተብሏል። ዜናው አበቃ። ክብራትና ክብራን፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ ወደ ምሽቱ ልዩ ቅንብር እናልፋለን። ሰሞኑን በተባበሩት መንግስታት ድርጅት በተካሄዱ የመሪዎች ንግግርና የጎን ስብሰባዎች ላይ የማጠቃለያ ዘገባና የባለሙያ ግምገማ ይቀርባል። አዘጋጅና አቅራቢው ሰለሞን አባተ ነው። ዘንድሮ ለመንግስታቱ ድርጅት ሰኔና ሰኞ እንዲሉ ነው። በክፋታት ውሰዱት። እንዲያው አንድ የቁጥሮችን መገጣጠም አጋጣሚ ለማንሳት ነው ወደ ብሂሉ ጠቀስ ያልኩት። የተባበሩት መንግስታት ድርጅት የመፈጠሩን ድፍን ሰባኛ ዓመት እያከበረ ነው። ደግሞም ለያዝነው ሚሌኒየም መባቻ 15 ዓመታት የያዛቸው የልማት ግቦች ዘመን የተጠናቀቀበትም ዓመት ነው። የዘንድሮው የድርጅቱ ጠቅላላ ጉባኤ ሙሉ ቀልቡና ትኩረቱ ዘላቂ ልማት ላይ ነው፤ የተፈጥሮ አካባቢ ጥበቃና የአየር ንብረት ለውጥን መጋፈጥ፣ የዓለም ሰላም ማስጠበቅና ሽብር ፈጠራን መፋለም ላይ ነው። የሚሌኒየም የልማት ግቦች ድህነትን ለማስወገድ፣ የመጀመሪያ ደረጃ ትምህርትን ለማዳረስ፣ የጾታ እኩልነትና የሴቶችን የወሳኝነት ሚና ለማስፋት፣ የህፃናትና የእናቶች ጤናን ለማሻሻል፣ የተፈጥሮ አካባቢን ዘላቂነት ባለው ሁኔታ ለመጠበቅ፣ ኤችአይቪ ኤድስንና ተላላፊ በሽታዎችን ለመቀነስ፣ እንዲሁም ለልማት ዓለም አቀፍ አጋርነትን ለመገንባት የታለሙ ነበሩ። ዘንድሮ ይህ ጊዜ ሲጠናቀቅ በዓለም ዙሪያ በተለይ በአፍሪቃ ግቦቹን በማሳካት በኩል የታየው ውጤት አበረታች መሆኑን የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ተናግረዋል። ባለፈው ሰኔ አዲስ አበባ ውስጥ ተካሂዶ በነበረው ፋይናንስ ለልማት በሚባለው የመንግሥታትና የሀገሮች የመሪዎች ጉባኤ ላይ 193 ሀገሮች መሳተፋቸውን የአዲስ አበባ የተግባር አጀንዳ እየተባለ የሚጠራው ሰነድን መጽደቁን ድርጅቱ አስታውቋል። የዘንድሮው ጠቅላላ ጉባኤ ከመከፈቱ በቀደመው አንድ ሳምንት ውስጥም ኒውዮርክ ላይ የተሰበሰቡት የዓለም መሪዎች ከሚሌኒየሙ የልማት ግቦች የተከተሉትን 17 ግቦች ያዘለ ሰነድ ለመጪዎቹ 15 ዓመታት አውጥቷል። የዘላቂ ልማት ግቦች ተብለው ተጠርተዋል። በአጀንዳ 2030 በአውሮፓ የዘመን አቆጣጠር ተይዘዋል። እነዚህን ግቦች ለመምታት አስፈላጊ ናቸው ሲሉ ሚስተር ባን የዘረዘሯቸው መላውን ህብረተሰብ ማሳተፍ፣ ወጣቶችን ለመድረስ ልዩ ጥረት ማድረግ፣ ተጠያቂነት ያላቸውን ተቋማት መፍጠር፣ በፍርሃት አለመመራት ቅድሚያ ሊሰጣቸው የሚገባ የተግባር መስኮች መሆናቸውን ተናግረዋል። ድህነትን ብድግ ብሎ በአንዴ ማጥፋት አይቻልም አሉ የድርጅቱ ዋና ጸሐፊ በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማህበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻልና ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግሥታቱ ድርጅት ቻርተር እና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን። በጉባኤው ላይ ንግግር ያደረጉት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኢትዮጵያ ሁሉንም የሚሌኒየም የልማት ግቦች ማሳካቷን ተናግረዋል። ኢትዮጵያ ሀዚምባርክ ዶነን አምቢሽስ ትራንስፖርት ቦቲቭ አጀንዳ ዊዘቪው ቱ አቺቪንግ ሚድል ኢንካም ስታተስ ኢትዮጵያ እስከ 2018 ዓመተ ምሕረት ባለው ጊዜ ባለመካከለኛ ገቢ ለመሆን በያዘችው አካሄድ ታላቅ የሆነ የሽግግር ሥራ ጀምራለች። ይህን ለማድረግ የምናስበው የአየር ንብረት ለውጥን መቋቋም በሚችል ከበካይ ካርበን በጸዳ አረንጓዴ የምጣኔ ሀብት ስትራቴጂ ነው። ይህ ስትራቴጂ በሀገሪቱ የልማት ዕቅድ ውስጥ ሙሉ በሙሉ ተካቷል። ያለፈው አምስት ዓመታት ስኬቶቻችን እጅግ አበረታች ናቸው። ሁለተኛውን የዕድገትና ትራንስፎርሜሽን ዕቅድ ስንጀምርም በስኬት እንድናካሄደው የሚያበረታቱን ናቸው። ለመሆኑ ይህ የኢትዮጵያ በመጪዎቹ ዐሥር ዓመታት ውስጥ ወደ ባለመካከለኛ ገቢ ሀገርነት የመለወጥ ጉዳይ የሚጨበጥ ነው? የምጣኔ ሀብት፣ የሰብአዊ ልማትና የተፈጥሮ አካባቢ ጠቢባንን አነጋግሬአለሁ። ዶክተር ደመሰ ጫንያለው የምጣኔ ሀብት ባለሙያና ተመራማሪ፣ በተለይ በግብርናው የምጣኔ ሀብት ዘርፍ ላይ አተኩረው የሚሰሩ ምሁር ናቸው። እንግዲህ መጀመሪያ የእድገት መለኪያው ምንድን ነው? ሁሉም ለክተው በፈጣን እድገት ላይ ናት ያለች የሚሉን፣ ይሄ በአጠቃላይ በአገር ውስጥ በአመት የሚመረቱ እቃዎች እና አገልግሎቶች በዋጋ ተሰልተው የመጣው ለውጥ ከመነሻ ዓመት ጋር እያስተያዩ የሚደረግ ነው። ወይም ከአመት አመት ያለው ለውጥ ማየት ነው። ስለዚህ ይሄ የሚያተኩረው የእድገቱ መለኪያ የሚያተኩረው በቃ በዚህ ተሰርቶ በየዓመቱ ወይ ዋጋው በዋጋ ተሰልቶ የሚመጣው ለውጥ እንደ እድገት ተቀምጦ ይታያል ማለት ነው። ቀለል ባለ አገላለጽ ለመግለጽ ነው። ይሄ በተለምዶ ጂዲፒ ወይም ሀገር ውስጥ አጠቃላይ ሀገር ውስጥ ምርት ተብሎ ይጠቀሳል። ኢትዮጵያ እንግዲህ በግብርና ላይ የምትኖር ሀገር ነች። እርስዎ ደግሞ በግብርና ላይ ምርምር የሚያደርጉ ሰው ኖት እና እስከ መቼ እስከ ምን ድረስ ነው የሚያስኬዳት ይሄ የግብርና ተኮር ፖሊሲዋ እንግዲህ ግብርና ተኮር ፖሊሲዋ የሚያሴዳት በአጭሩ ለመግለጽ ግብርናው ቦታውን ለኢንዱስትሪ እየለቀቀ ሄዶ ኢንዱስትሪ ሲተካው ነው። ይሄ ግን ሊሆን የሚችለው እንደው በአጭሩ ልግለጽ እና አሁን ያለው የግብርናው ኢኮኖሚ እድገት የበለጠ ፈጣን ከሆነ ነው። በፈጣን እያደገ ከሄደ ግብርናው ለኢንዱስትሪው እየለቀቀ መሄደኑ መጠን ቶሎ ሊፋጠን ይችላል። ስለዚህ ግብርናውን እድገቱን ማፋጠን ግብርናውን ማዘመን ግድ ይላል፣ ወደ ኢንዱስትሪ ሽግግሩ እንዲመጣ ማለት ነው። ሌላው እንግዲህ ከዚሁ ጋር ካነሱልኝ ወደ ኢንዱስትሪው የመዝለቅ ወይም ደግሞ የኢንዱስትሪ እድገትን ወደ ማስፋፋት ካነሱልኝ ጋር ተያይዞ አንድ ማወቅ የምፈልገው የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ሰሞኑን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በመጪዎቹ አስር አመታት ወደ ባለመካከለኛ ገቢ ሀገርነት እንድታድግ ጥረት እንደሚያደርግ መንግስታቸው ሁለተኛውን የእድገትና የትራንስፎርሜሽን እቅድም እየጀመረ እንደሆነ መንግስቱ ተናግረው ነበር። እና ምን ያህል ተጨባጭ ነው ይሄ ራዕይ ልበለው ወይም ደግሞ እቅድ ወይ? በእኔ ግምት ቅድም እንዳልኩ ነው ቅድም በገለጽ ነው መለኪያ መሰረት እንደሚታወቀው ሁሉም የኢትዮጵያ መንግስት ብቻ ስላለ ሳይሆን የዓለም ባንክ የዓለም የገንዘብ ድርጅት፣ እነዚህ እንግዲህ በኢኮኖሚ ላይ ትልቅ ጥናት እናደርጋለን የሚሉት ሁሉ የተስማሙበት ነው። የተስማሙበት ነው የምለው ለምሳሌ ያህል የኢትዮጵያ የነፍስ ወከፍ ገቢ ስድስት መቶ ሰላሳ ሁለት ዶላር በሁለት ሺ ስድስት እንደደረሰ ሁሉም ሪፖርት አድርገውታል። በዚህኛው በሁለት ሺ ሰባት ዓመት ያው ሰባት መቶ ዶላር እንደሚሆን ነው። ስለዚህ ይህንን ፍጥነት ካየኸው አስር አመት ሳይሆን በአምስት አመት ጊዜ ውስጥ ይሄ መካከለኛ ገቢ ያላቸው ሀገሮች የሚመዘኑበት የነፍሶ ገብ ገቢ አንድ ሺህ ዶላር አካባቢ ይታለፋል ማለት ነው። ስለዚህ ብዙ የሚያስገርም ነገር መኖር የለበትም። ከፈቀድክልኝ ግን እዚህ ላይ ጥንቃቄ ማድረግ ያለብን ለእኔም ለአንተም ለብዙ ኢትዮጵያ መናገር የምፈልገው እንዲህ አድገናል ይህን ያህል እድገት እያስመዘገብን ነው ስንል በአሁንም ቢሆን ድህነት፣ ረሃብ እና የመሳሰሉት ችግር አይደሉም ማለት አይደለም። መነሻችንን ነው ማየት ያለብን። የተነሳ ነው በጣም በጣም ከወረደ ደረጃ ነው። የዛሬ ሀያ አመት እንዲህ አካባቢ የነበርንበት ደረጃ ስታየው ይሄ እድገት የማይመዘገብበት ምክንያት የለም። ትንሽ ከተሰራ ሁኔታዎች ፈርታይል ነበሩ። ከአሁን ወደ ያለው ግን ይህ በጣም የሚያታግል ሊሆን ይችላል። አባባላ ግልጽ ከሆነ ማለት ይህንን እድገት ስንመለከተው ወይም ይህን የነፍስ ወከፍ ገቢን ስንመለከት እና አጠቃላይ ብሔራዊ ምርቱ የአጠቃላይ ብሔራዊ ምርቱን እድገት ስንመለከት ቅድም እንደገለጹልኝ ማለት ነው። በሌላ በኩል ምን ያህል የተከፋፈለ ነው ይሄ ሀብት ይሄ የእድገት መጠን በየሰው ህይወት ላይ የሚመነዘርበት መገለጫ ምንድን ነው የሚሆነው? ነው ወይስ ጥቂት ባለ ሀብቶች ሀብት አካብተው ይሄ የጥቂት ባለ ሀብቶች ሀብት በሰማንያ ሚሊዮን ህዝብ ለሰማንያ ሚሊዮን ህዝብ በስሌት ደረጃ ሲካፈል አንድ ሺህ ዶላር ይሆናል በሚል ነው የመካከለኛ ገበያ አገር ትሆናለች የሚባለው። ስርጭቱ ስርጭቱ ምን ያህል ነው በህዝቡ ህይወት? በጣም ጥሩ ጥያቄ ነው ይሄ። ሌላው መነጋገር ያለብን ጉዳይ ነው። ቅድም ያልኩት እድገት ነው የእድገት መለኪያ ተብሎ የሚቀመጥ ነው፣ የስርጭት መለኪያ ተብሎ ደግሞ የሚጠቀሱና የኢትዮጵያ መንግስትም ሌሎች የሚጠቀሙባቸው አሉ። አሁንም ብዙ ቴክኒካል አናድርገው እንጂ ጂኒ ኮፊሽንት የሚባል ነገር አለ። ይሄ ጂኒ ኮፊሽንት እየተሰራ ይወጣላ ነው ሁሉም ሪፖርት የሚያደርጉትና የተስማማንበት ወደ ዜሮ ነጥብ ሶስት አካባቢ ነው ነው የሚለው ይሄ ይሄ ቁጥር ደግሞ አልቀየረም። በአስር አመታት ስታየው ማለት የሀብት ድልሉና ስርጭቱ ይህን ያህል በጣም የተ የከፋ አይደለም ነው ይሄ ቁጥር የሚያሳየው። ግን ጥንቃቄ መደረግ አለበት። ለምን አልሆነም? ምን ብለን መጠየቅ አለብን። ሁለት ምክንያቶች አሉት። የሀብት አሁን ለምሳሌ የዘንድሮው የኢትዮጵያ መንግስት ያወጣው የአምስቱ አመት እቅድ መረጃ ላይ አይታችሁት ከሆነ የጂኒ ኮፊሽንቱ ዜሮ ነጥብ ሶስት ነበር የዛሬ አስር አመት ገደማ ነው እንደዚህ። አሁንም ዜሮ ነጥብ ሶስት ነው ነው የሚለው እንግዲህ። ይሄ ሁሉም የሚያወጡት ስተስቲክስ ነው። እኛ የምንለው እንዲሁ ስታየው ያላቸው እየወጡ የሌላቸው እንዲያውም አንዳንዶቹ ወደ ታችም እየወደቁ ያለ ነው የሚመስለን። ግን የእድገቱ ውጤት ነው የእድገቱ ውጤት ግን የሆነው ምንድን ነው? እኔ አሁን ይሄ ቁጥር ለእኔ የሚያሳየኝ በጣም የገዘፉ ሀብታሞች አልወጡልንም ማለት ነው። እድገቱን የሚያመጡት ብዙ ጥቂት ሳይሆኑ ብዙ ሀብታም የሚባሉ ግን በቢሊየነር ብለ ከዚህ በፊት እርግጥ ኢትዮጵያ ውስጥም ተመዝግቧል ሁለት ሺህ ነው በቅርቡ ሪፖርት የተደረጉ ከቢሊየነር የሚባሉ ማለት ናቸው። እንግዲህ አንድ ቢሊየንም ምንም ደርሰው ሊሆን ይችላል። እና አሁንም ላይም የተፈጠረው ይሄ ሀብታም የምትለው ክፍል በጣም ሀብታም ይሆን አይደለም። የተወሰኑ አንድ ሁለት ሊኖሩ ይችሉ ይሆናል። ስለዚህ በሁለቱም ወገን መሰራት እንዳለበት ነው ቁጥሩ የሚያሳየው ይሄኛውን ቁጥር ስትተነት ነው። ከሀገር እስከ ግዙፉ ዓለም አቀፍ ተቋም የዓለም ባንክ ያገለገሉት ምሁርና ባለሙያ ዶክተር አክሎግ ቢራራ፣ መጀመሪያ አቶ ሰሎሞን ቪኤን እነርሶን አመሰግናለሁ። ለኢትዮጵያ ሕዝብ እንኳን ለአዲሱ አመት እና መስቀል አደረሳችሁ። ላለሁ የተባበሩት መንግስታት ጠቅላላ ጉባኤ ያደረገውን ዘገባ ተከታትያለሁ ሰምቻለሁ። እና መጀመሪያ ሪሊ የግል ምኞት ልግለጽ የኢትዮጵያ ሕዝብ ከድህነት ከኋላ ቀርነት ከረሀብና ከስራ አጥነት ነጻ እንዲወጣ እመኛለሁ፣ እና ይሄ ፍላጎቴ ነው። ባለፉት ሀያ አራት አመታት መቼም መሰረታዊ ልማቶች እንደተካሄዱ ይታወቃል። ነገር ግን የተባበሩት መንግስታት ተስማምቶበት ስራ ላይ የዋለው ሚሊኒየም ዲቨሎፕመንት ጎልስ የሚባለው እነዚህ መስፈርቶች ስምንት መስፈርቶች ያሉበት አንዳንዶቹ ስኬታማ ሊሆኑ ቢችሉም በአብዛኛው ግን የኢትዮጵያ እድገት አሁንም አመርቂ አይደለም የሚሉ ታዛቢዎች ብዙ ናቸው። እነዚህ የሚሉትን እጋራለሁ። ለምሳሌ የወደፊቱን መሰረት ለመጣል አሁን ያለውን ሁኔታ በደንብ መመርመር አስፈላጊ ይመስለኛል። ለምሳሌ በረሃብ ምክንያት ይህ ነው የተገኘውን ውጤት በምናይበት ጊዜ በጣም አስጊ የሆነ ሁኔታ ይታያል። ህጻናቶችን ብንወስድ በሁለት ሺህ አስራ አራት አመተ ምህረት የተደረገ ዘገባ ዩኤንዲፒ ያደረገው ዩኒሴፍ ያደረገው ሳየው ስድስት ሚሊዮን ሁለት መቶ ሶስት ሰላሳ ሶስት ሺህ ህጻናት አሁንም በምግብ የተጎዱ ናቸው የሚል እንትን አለ ኢትዮጵያ ውስጥ ኢትዮጵያ ውስጥ እና ከ አስራ አራት ሚሊየን መሆኑ ነው እና በጣም ይሄ በጣም የሚዘገንን ድህነት ነው። ዓለም ባንክ የኢትዮጵያን ፈጣን እድገት ከሚያመሰግኑ ድርጅቶች መካከል አንዱ ነው እና ግን ያደረገው ዘገባ ጃንዋሪ ላይ የሚለው ከ ሀያ አምስት እስከ ሰላሳ ሰባት ሚሊየን ህዝብ አሁንም ድሀ ወይም ደግሞ ፍጹም ድሀ ነው ይላል። እና ይህንን ለምሳሌ በሕክምና በኩል ብናየው ምክንያቱም መስፈርቶቹ በጣም ኮር የሆኑ በጣም አስኳል የሆኑ መስፈርቶች ናቸው። ሕክምና መሻሻል አለበት የሚል አለ። ድህነትን ልለፈውና በድህነት በኩል ያለውን በአጭር ጊዜ ውስጥ በደንብ ለማስረዳት በጣም ያስቸግራል። ነገር ግን አንዳንዶቹን መግለጽ ግዴታዬ ነው። በሕክምና በኩል ለምሳሌ በኢትዮጵያ ውስጥ ሕክምና ኋላ ቀር ነው። አንድ ሐኪም ወደ መቶ ሺህ ህዝብ ያገለግላል የሚል እንትን ዘገባ ነው ያለው። ግን ኢትዮጵያ ደግሞ ሐኪሞች አቤት ዶክተር በዶክተር ደረጃ ያለ ሐኪም አዎ በዶክተር ደረጃ ማለት ነው። ነገር ግን ኢትዮጵያ ብዙ ሐኪሞች ታመርታለች አይደለም? በየአመቱ ግን ከእነዚህ መካከል አብዛኛዎቹ ተምረው ወደ ውጭ ይሄዳሉ ወይም ወይም በሕክምና ላይ ሳይሆን በሌሎች ዘርፎች ይሰማራሉ። ቀጥታ ከሕክምና ጋር ግንኙነት ለሌላቸው ከሙያቸው ውጪ። ይሄ እንግዲህ ስርዓታዊ የሆነ ምክንያት መኖር አለበት፣ መመርመር ይኖርበታል ማለት ነው። ሌላው ለምሳሌ በሴቶች የትምህርት እድል በኩል ዩኔስኮ ያወጣውን ዘገባ ሳየው በጣም ብዙ ጉድለት አለው። በአብዛኛው አስራ አንድ በመቶ የሚሆኑ ወጣት ሴቶች በትምህርት ይሳተፋሉ ይባላል። መቼም አንድ ሰው በአንድ እጁ ሊያጨበጭብ አይችልም። ሴቶች ያልተሳተፉበት የኢኮኖሚ ስርዓት የትም ሊደርስ አይችልም። ንጹህ ውሃን እንውሰድ። ስርጭቱን ከቧንቧ ውሃ የሚያገኘው ህዝብ ቁጥር በመቶ ሲታሰብ አስር በመቶ ብቻ ነው ከወንዝና ከምንጭ ከሜዳ የሚሰበስበው ህዝብ ብዛት አርባ ዘጠኝ በመቶ ነው እና በንጹህ ውሃ በኩል ምክንያቱም የጤንነት እንትን ስላለው ገና ብዙ የሚሰራ ነገር አለ ማለት ነው። በመጸዳጃ ያለውን ሁኔታ በምንወስድበት ጊዜ መጸዳጃ የማያገኘው የሌለው ህዝብ ብዛት ስድሳ አራት በመቶ ነው እና እነዚህ እነዚህ መስፈርቶች ሁሉ አሉም እና እንግዲህ በሌሎችም መስፈርቶች ብናያቸው በጣም ችግር አለ ማለት ነው። ስርዓት ወለድ የሆነ ችግር አለ ማለት ነው። የፖሊሲ ችግር አለ ማለት ነው። በተፈጥሮ ጥበቃ፣ በአየር ንብረት ለውጥ ጉዳዮች ላይ ምርምር የሚያደርጉት በካልጋሪ ዩኒቨርሲቲ ተባባሪ ፕሮፌሰር እንዲሁም የምርት ሂደት ቡድኑ ሊቀመንበር ዶክተር ጌታቸው አሰፋ የአሁኑ የሰባኛ ጉባኤ ብዙ ነገሮች ልዩ የሚያደርጉት ነገሮች ነበሩ። በዋናነት የጠቀስከው ከጳጳስ፣ ከጠቅላይ ሚኒስትሮች፣ ከፕሬዚደንቶች ያተኮሩት በዚህ በአካባቢ ጉዳይ በተለይ ደግሞ በአየር ንብረት ለውጥ ጉዳይ ላይ ነው እና ምናልባት እኔ የወቅታዊነቱ ይመስለኛል በዋናነት። ያ ማለት እንደምናውቀው የሰባኛው ጉባኤ ጠቅላላ ጉባኤ አሁን ምዕተ ዓመት ግቦት የምንላቸው የነበሩት ማብቂያ እንዲሁም በእነሱን የሚተኩ የዘላቂ ልማት ግቦት ማስበቂያ ጉባኤ ነበረ። በሌላ መልኩ ደግሞ ያው አንተም ዘወትር እንደምትጠቅሰው አሁን ከህዳር ጀምሮ የሚመጣው የፓሪስ የአየር ንብረት ለውጥ ጋዞች ሊቀጥቀነሳ ላይ የሚደረግ ድርድር ዋዜማ በመደረጉ እና ይሄም አስቀድሞ ኪዮቶ ስምምነት እንለው የነበረው አብቅቶ በአዲስ መተካት ያለበት የመጨረሻው ጫፍ ላይ ምናልባት የዛሬ ሶስት ዓመት ነበረ መጨረስ የነበረብን፣ ግን እየዘገየ መጥቶ አሁን የመጨረሻው እድል የሚባል አይነት ስለሆነ የፓሪሱ ጉባኤ ከዛ አንጻር ይመስለኛል ሁሉም መሪዎት ማለት ይቻላል በንግግራቸው መሀል የዚህን አስቸኳይነት አስፈላጊነት እና ደግሞ እንዲሁ እንዲያው ትርጉም ያለው ስምምነት እንዲደረግ ጥሪ ያስተላልፉትም ይመስለኝ። ይህ ዝግጅት ይቀጥላል። ለዛሬ እዚህ ላይ ገታ ላድርግና እንግዶችንም እናንተንም አድማጮችን ላመስግንና ልሰናበት። ጤና ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ትዝታ በላቸው ነኝ። የሙዚቃ ቃና ቀጣዩ ቅንብር ነው። ጽዮን ግርማና መስታወት አራጋው እስከ ማጠቃለያ ዜናው ሲያዝናኗችሁ ያመሻሉ። መልካም ምሽት። በተለያየ ቦታ በተለያየ ሁኔታ ላይ ሆናችሁ ዘወትር ቅዳሜ ምሽት ወደ እናንተ የምናደርሰውን የሙዚቃ ቃና ፕሮግራም የምታደምጡ ክቡራትና ክቡራን አድማጮቻችን እንደምናመሻችሁ እንደምንሰነበታችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁን የዛሬ ቅዳሜ መስከረም 24 ቀን 2008 ዓ ም የሙዚቃ ቃና ፕሮግራም አዘጋጅተን የእንግሊዝኛ ሙዚቃዎችን መራርጠን ስቱዲዮ የምንገኘው እኔ መስታወት አራጋውና ጽዮን ግርማ ነን። እንደ ተለመደ ሁሉ እንደ ሙዚቃ ቃና ፕሮግራም ይዘት ማለቴ ነው። ልታደምጧቸው ይገባሉ ያልናቸውን ምርጥ ምርጥ የእንግሊዝኛ ዜማዎች አዘጋጅተን ስንጋብዛችሁ እናመሻለን። ለዛሬም የፈረንጆቹ አዲስ ዓመት ከጀመረበት የጥር ወር መጀመሪያ ጀምሮ አሁን እስካለንበት መስከረም ወር በአሜሪካ የሙዚቃ የደረጃ ሰንጠረዥ ወይም ቢልቦርድ ላይ በየወሩ የአንደኝነት ደረጃን ተቆጣጥረው የነበሩ ዘፈኖችን መራርጠን አዘጋጅተናል። መቀመጫውን ኒውዮርክ ያደረገው ለሳምንቱ ነጠላ ዜማዎች፣ አልበሞች፣ ለአርቲስቶች ደረጃ የሚሰጠው ቢልቦርድ ከተቋቋመበት አስራ ስምንት ዘጠና አራት ዓመተ ምሕረት ጀምሮ የሬዲዮ አድማጮችን፣ የአልበም ሽያጮችን፣ አሁን ደግሞ የድረ ገጽ መረጃዎችን መሰረት አድርጎ በየሳምንቱ መቶና ሁለት መቶ ምርጥ ነጠላ ዜማና የምርጥ አልበም ደረጃ ይሰጣል። የዚህ ደረጃ አሰጣጥ አሰራሩን በየጊዜው እያሻሻለ አሁን ቢልቦርድ በአሜሪካ የሙዚቃ ኢንዱስትሪ ከፍተኛ ተጽዕኖ መፍጠር የሚችል ትልቅ ተቋም ሆኗል። እኛም ዛሬ የቢልቦርድን የአስር ወር የመረጃ ቋት ፈትሸን በዚህ ጊዜ ውስጥ በእያንዳንድ ወር ከሁለት ሳምንት በላይ በአንደኛ ደረጃ ላይ የቆዩ ስምንት ዜማዎችን መርጠናል። ከሁለት ሺ አስራ አራት የመጨረሻ ወርና ቀን ታህሳስ ሰላሳ ስንጀምርም በዛ ኖር በአንደኛ ደረጃ ላይ የነበረውን የታይለር ስዊፍት ብላንክ ስፔስ የተሰኘውን ዜማ ነበር ያገኘ ነው። በ1989 ዓ.ም የተወለደችው አሜሪካዊቷ ድምፃዊ ጸሐፊና ተዋናይት ወጣቷ ታይለር በአሜሪካ የሙዚቃዊ ደረጃ ሰንጠረዥ በተለያየ ዘፈን ከፍተኛ ደረጃ ላይ ያለች ድምፃዊ ነች። ብላንክ ስፔስ የተሰኘውን ይህ ዜማዋም በ ሁለት ሺ አስራ አራት በህዳር ወር ነበር የለቀቀችው። በታህሳስ ወርም የቢልቦርድ የአንደኛ ዜማ ነበር። እስቲ አድምጠነው እንመለስ። Next mistake, love's a game, wanna play New money, suit and tie I can read you like a magazine In it, funny rumors fly And I know you heard about me, so hey Let's be friends, I'm dying to see how this one ends Grab your passport in my hand I can make the bad guys good for a weekend so it's gonna ብላንክ ስፔስ የታይለር ስዊፍት ዜማ ነበር እንደ አውሮፓውያን አቆጣጠር 2015 እንደገባ በመጀመሪያው ጥር ወር በአንደኛ ደረጃ ቀዳሚ የነበረው ዜማ አፕታውን ፋንክ ነበር ይህን ዜማ ያቀናበረው እንግሊዛዊው ፕሮዲውሰር ማርክ ሮንሰን ሲሆን ብሩኖ ማርስ ተጫውቶታል ይህ ዘፈን በአሜሪካ ብቻ ሳይሆን በመላው አለም ተወዳጅ ነበር አቀንቃኙ ብሩኖ ማርስ የመድረክ ስሙ ሲሆን እውነተኛ ስሙ ፒተር ገን ሄርናንድስ ነው። በ1985 የተወለደው ብሩኖ ድምጻዊ፣ የዘፈን ግጥም ጸሐፊ፣ አቀናባሪ፣ የውዝዋዜ ባለሙያ ነው። ብሩኖ የራሱን ብቻ ሳይሆን የሌሎች ድምጻዊያንም ስራ ያቀናብራል። አብታም ፋንክ ተወዳጅ ስራው ነው። እንቃብሳችሁ Michelle fight for that white gold. This one for them hood girls, them good girls, straight masterpieces. Styling, violent living it up in the city. Got Chuck's on with St. Laurent, gotta kiss myself, I'm so pretty. I'm too hot. <laughs> caught a police and the fireman, I'm too hot. <laughs> Make a dragon wanna retire, retirement. Hallelujah. Girls sent you, Hallelujah. Girls sent you, Girl you, Hallelujah. Cause uptown funk don't give it to you. Cause uptown I hallelujah ሁለት ሺ አስራ አምስት ላይም ይኸው የብሩኖ ማርስ ስራ በአንደኝነት እየመራ ነበር። ነገር ግን አሁን ያስደመጥ ናችሁ እሱኑ ስለሆነ በዚህ ወር ሁለተኛ ደረጃ ላይ የነበረውን የኤድ ሺረንን ዜማ እንጋብዛችኋለን። ኤድ ሺረን በየካቲት ሺ ዘጠኝ መቶ ዘጠና አንድ ዓ ም የተወለደ እንግሊዛዊ ድምፃዊ ነው፣ የዘፈን ግጥም ጸሐፊ አንዳንድ ጊዜም በትወና ስራ ይሳተፋል። ከ ሁለት ሺ አስራ ሁለት ጀምሮ ዝናው መግነን የጀመረው ኤድ ከታዋቂ ሙዚቃ ሰዎች ጋር አብሮ መስራት ጀመረ። የተለያዩ የሙዚቃ ባንዶች ጋርን በመሳተፍ ታዋቂነትን አተረፈ። ቲንኪንግ አውት ላውድ በ2014 ያወጣው ዜማ ሲሆን መጀመሪያ ላይ ከፍ ያለ ደረጃን ያገኘው በዩኬ ሲንግል ቻርት ላይ ነበር። ከዛም በጣም ተወዳጅ በመሆኑ የአሜሪካንን የደረጃ ሰንጠረዥ ከአንድ እስከ አስር ባለው ጊዜ ውስጥ የካቲት ወር ተወዳጅ ዜማ ነበር። እስቲ እናስደምጣችሁ። And I can't sweep you off of your feet. Will your mouth still remember the taste of my love? Will your eyes still smile from your cheeks? Darling, I will be loving you till we're 70. Baby, my Heart could still feel less heart at 23. And I'm thinking about how people fall in love in mysterious ways. Maybe just the touch of Thinking out loud, maybe we found love right where we are. When my hair's all but gone and my memory fades, and the crowds don't remember my name. When my hands don't play the strings the same way. I know you will still love me the same Cuz honey you so could never grow Oh it's evergreen Baby ሽረርን ለስለስ ያለ ዜማ እንደወደዳችሁ ተስፋ እናደርጋለን። በመጋቢት ወር እንደ አውሮፓውያኑ አቆጣጠር ማለት ነው፣ በ2015 በአንደኛ ደረጃ ላይ የነበረው ዜማ ቅድም ያስደመጥ ናችሁ የብሩኖ ማርስ አፕታውን ፋንክ ነበር። እኛም እሱን መልሰን ከምናስደምጥ በዚህ ወር ሁለተኛ ላይ የነበረውን ዜማ ልናስደምጣችሁ ወደድን። ሹገር ይሰኛል። ማሩን የተሰኘው የሙዚቃ ባንድ አምስት አባላት በጋራ ያቀነቀኑት ዜማ ነው። ማሩን የተሰኘው ይህ ባንድ የሚሰሯቸው ዘፈኖች በተለያዩ ጊዜ በተደጋጋሚ ከመቶ ምርጥ ነጠላ ዜማዎች ውስጥ ሲካተት ቆይቷል። የመጋቢት ወር ምርጥ ዜማ የነበረውን ሹገር የተሰኘ የባንዱን ስራ አብረን እናድምጠው ያሰኙት ባንዶች በጋራ ያቀነቀኑትን ሹገር የተሰኘውን ዜማ ነበር የሰማ ነው። በሚያዚያ ወር አንደኛ ደረጃ ላይ የነበረው ሲዩ አጌን የተሰኘው ዜማ ነበር። ዊስ ከሊፋ ና ቻርሊ ፑዝ በጋራ ያቀነቀኑት ዜማ ነበር። ይህንን ዜማ የተቀነቀነው በመኪና አደጋ ህይወቱን ላጣው ለፖል ዋከር መታሰቢያ እንዲሆን ነበር። ሲዩ አጌን ያለፈውን ዓመት በቢልቦርድ የደረጃ ሰንጠረዥ ላይ የአንደኛ ደረጃን፣ የሁለተኛ ደረጃን ከአንድ እስከ መቶ ባለው ደረጃ ላይ ቆይቶ የነበረ ዜማ ነው። በጣም ተወዳጅ ዜማ ነው። በመላው ዓለም ነው ሲዩዋጌን የተወደደው። የፖላ ዋከር አድናቂዎች ሲዩዋጌንን በጣም ወደው ን ያደመጡት። እስቲ እኛም ሲዩዋጌንን እንጋብዝና እንመለስ It's been a long day without you my friend And I'll tell you all about it when I see you again. We've come a long way from where we began. Oh, I'll tell you all about it when I see you again. When I see you again. Damn, who knew all the planes we flew, good things we've been through. Then I'll be standing right here talking to you about another path. I know we love to hit the road and laugh, but something told me that it wouldn't last. Had to switch up, look at things different, see the bigger picture. Those were the days hard work forever pays. Now I see you in a better place. Uh. How can we not talk about family when family's all that we got? Everything I would do, you were standing there by my side. And now you gon' be with me for the last ride. you my friend and i'll tell you all about it when i see you again, see you again. we've come a long, we a long way from where we began you No, know, we started oh, i'll tell you all about it when i see you again tell you when i see you again. You both go out your way and the vibe is feeling strong and what's small Turn to a friendship, a friendship turn to a bond, and that bond will never be broken, the love will never get lost. And when brotherhood comes first, then the line will never be crossed. Established it on our own. When that line had to be drawn, and that line is what we reach, so remember me when I'm gone we not talk about family with family's all that we got Everything I went through, you were standing there by my side And now you're gonna be with me for the last time so let the light guide your way yeah. Hold every memory as you go And every road you take you my friend and I'll tell you all about it when I see you again we've come a long way from where we began oh I'll tell you all about it when I see you again when I see you <laughs> again መልሶ አንደኛ የሆነው ግን ሲዋጌንን ስላስደመጥን፣ ሁለተኛውን ዜማ ስናይ፣ ሁለተኛ ዜማው ደግሞ ፊትዋፕ ትራኩን ብሎ የተጫወተው ዜማ ነው። የራፕ ስልት ነው ያለው። ለዛሬ ግን የመረጥናቸው ዜማዎች ትንሽ ለስለስ ያሉ ስለሆኑ፣ በእነዚህ መካከል የራፕ ስልትን ከምንቀላቅል፣ እስቲ ሶስተኛውን እንያል ና ሶስተኛውን ደግሞ ስናይ፣ ሶስተኛውም እንደዚሁ አብታውን የተሰኘው የፈንክ አብታውን ፈንክ የተሰኘው የብሩኖ ማርስ ዜማ ነበር። እሱ ሰምታችሁታል አድማጮቻችን ይሄንን። አዎ ተጫውተነዋል። ቀጥሎ ደግሞ የሚመጣው አርንድኢት ነው። አርንድኢት ደግሞ የአቤል ተስፋዬ ዘ ዊኬንድ ነው። እሱን ደግሞ ወደ በኋላ አንድ ዜማ እናስደምጣለን። ስለዚህ አምስተኛው ላይ ሄድን። መቼም አቤል ተስፋዬ እንደጋግመን በየሳምንቱ ስናሰማችሁ እንዳይሰልቻችሁ በማለት ነው። እንግዲህ እኛ ምን እናርግ? ቢልቦርድ መርጦ ከፍ ያለ ቦታ ላይ ያስቀመጠውን እኛ ምንም ማድረግ አንችልም። ስለዚህ ወደ አምስተኛው ላይ ሄድን። አምስተኛው ደግሞ መስቲ፣ እንደምታውቂው ሻታ ፔንዳንስ የኔ ምርጫ ነው። በጣም የወደድኩት ዜማ ነው። ስለዚህ ለአድማጮቻችን እንጋብዛቸው። አዳምጡት። ሻታ ፔንዳንስ ወክ ዘሙን የተሰኘው የሙዚቃ ባንድ የተጫወተው ቆንጆ ስራ ነው። የሙዚቃ ቪዲዮውንም ቢያውት ለአድማጮቻችን ጋብዛለሁ። እኔ በጣም ነው የምወደው። መስቲም ወደዋለሁ። እንደኔ አይሆንም። አዎ፣ እንደ ጽሆን ባይሆንም ወደዋለሁ። እስቲ የሚወደውን የሰው ብዛት እኔና ከዛ በኋላ እደረባለሁ። ሰኔ ወር ደግሞ ቢልቦርድ ላይ አንደኛ የነበረው ቺርሊደር የተሰኘው ሙዚቃ ነበር። ሸታፕ ኤንዳንስን፣ እንደውም ለመውጫ እንኳን ሳታስተዋውቂው በቀጥታ ወደ ቺር ሊደር ሄድ። አድማጮቻችን አድማጮቻችን ላይ ተጽዕኖ ላለማሳደር ነው። ያደመጣችሁት ሸታብ ኤንዳንስ የተሰኘው የወቅ ዘሙን ዜማ ነበር። አሁን ቺር ሊደርን ማስታወቅ ትችያለሽ። እሺ ልቀጥል። ሰኔ ወር ላይ የነበረው ዝነኛው ሙዚቃ ወይም ቢልቦርድ ላይ የወጣው ሙዚቃ ቺር ሊደር የተሰኘው ነበረ። የኦሚ ሙዚቃ ነው። የኦሚ ጃማይካዊ ነው። እኛ ደግሞ ከጃማይካ ጋር ብዙ የተለየ ግንኙነት አለንና እስቲ አድምጡት። ተዝና ነው ነገራችን ላይ መስ በጣም በጣም የሚያስገርመኝ አሁን የቢልቦርድን የደረጃ ሰንጠረዥ መቶውንም ወደ ኋላም ወደፊት ወይም ሁለት መቶውንም ብታያቸው ወጣቶች ናቸው። እድሜያቸው አንዳንዶቹ ሀያ አመት ያልሞላቸው ናቸውና የኢትዮጵያም ወጣቶች እንደዚህ የሙዚቃውን ኢንዱስትሪ ቢቀላቀሉ በጣም ውጤታማ መሆን እንደሚችሉ የሚያሳይ ስራ ነው። ከአፍሪካ የመጡ ከሌላ ሀገር የመጡ ከአውሮፓ የመጡ ሰዎች የሙዚቃውን ኢንዱስትሪ ወጣቶቹ በጣም የተቆጣጠሩት ነው እና ለዚህ ደግሞ አቤል ተስፋዬ አንዱ ተጠቃሽ ነው ተጠቃሽ ነው። መቼም የኢትዮጵያ የኋላ ታሪክ አለው የእናቱ የአባቱ ዘር ግንድ አለው ና ስማችንን እንዲያስጠራ ሆኗል። አው እድሉን ካገኙ ኢትዮጵያውያኖች እንደዚህ መስራት እንደሚችሉ አንደኛው ማሳያ ነው ና ይሄ የሚያስገርመኝ ነው። ስለዚህ ቺር ሊደር የኦሚ በጣም ወጣት ነው። እሱን ጋብዘን ለማጠቃለያ እንመለሳለን። Vision. my one solution is my queen cause she's stays strong yeah yeah she is always in my corner right there when i wanna all these other girls are tempting but i'm empty when you're gone and they say do you need me do you think i'm pretty dead? do i make you feel like cheating i'm like no not really cause oh i think that i found myself a cheerleader she is always right there when I need her. Oh, I think that I found myself a cheerleader. She is always right there when I need her. She walks like a model. She grants my wishes like a genie in a bottle. Yeah, yeah, cause I'm the wizard of love And I got the magic wand. All these other girls are tempting, but I'm empty when you're gone and they say, Do you need me? I'm pretty, I make you feel like cheating. I'm like, no, not to really cause. Oh, I think that I found myself a cheerleader. She is always right there when እንግዲህ አድማጮቻችን እኔና መስታወት እዚህ ስቱዲዮ ለመቆየት የተመደበልን ሰዓት መጠናቀቁን አቀናባሪያችን ብርሃን ኃይሉ እየነገረችን ነው። እንግዲህ ያው መሰነባበት አይቀርም። የሚቀጥለው ሳምንት ደግሞ የተሻሉ ሙዚቃዎች ይዘን ለመቅረብ እንሞክራለን። ነገር ግን የእናንተ የአድማጮቻችን አስተያየት ያስፈልገናል እና ቪኦኤ የድረ ገጻችን ላይ ገብታችሁ ሙዚቃዎቹን ካደመጣችሁ በኋላ አስተያየቶቻችሁን ብትልኩልን ደስ ይለናል። የምትፈልጉት ሙዚቃም የምትመርጡትን ሙዚቃ ካለ ብትልኩልን እዚህ ለእናንተ ለማጫወት ደስተኞች ነን። እንግዲህ ለመሰነባበቻ የሚቀጥለው ሳምንትም ሙሉ አድራሻችንን የሙዚቃ ቃናን በቪኦኤ ሆርን ኦፍ አፍሪካ ሰርቪስ ላይ የሙዚቃ ቃናን ለብቻ የሚያገኙበት አድራሻችንን እንገልጽላቸዋለን። ዛሬ ለዛሬ ለመሰነባበቻ አይ ካንት ፊል ማይ ፌስ የአቤል ተስፋዬ ዜማ በነሀሴ ወር በሐምሌ ወርና በነሐሴ ወር በአንደኛ ደረጃ ላይ የነበረ ነው። አሁንም የአቤል ተስፋዬ ዴማ ዘሂልስ የሚለው በቢልቦርድ ላይ አንደኛ ደረጃ ነው። ነገር ግን ሐምሌና ነሐሴን የቢልቦርድን የደረጃ ሰንጠረዥም በአንደኛነት ተቆጣጥሮ የነበረው አቤል ተስፋዬ እንግዲህ በመድረክ ስሙ ዘ ዊኬንድ እሱን ጋብዘን እነሰነባበት ሳምንት ደግሞ በሌላ ሙዚቃ መራርጠን እንገናኛለን። የሳምንት ሰው ይበለን። ውጩ ዝናባማ ሆኖም ነው የሚጠብቀን። እናንተ ጋር በእርግጥ ምሽት ነው እዚህ አሁን ከሰአት I can't feel my face. Takabazulin, And I know she'll be the death of me At least we'll both be numb And she'll always get the best of me The worst is yet to come But at least we'll both be beautiful And stay forever young This I know, this I know She told me don't worry about አድማጮች አሁኑ አጫጭር ማጠቃለያ ዜናዎችን አሰማለሁ። በናይጄሪያ ባለሥልጣናት መግለጫ መሠረት ዋና ከተማዋ አቡጃ አቅራቢያ በሁለት የተለያዩ አካባቢዎች የደረሱ ፍንዳታዎች ለ15 ሰዎች ህይወት መጥፋትና ሌሎች 41 መጎዳት ምክንያት ሆነዋል። ኒያኒያና ኩጄ ወረዳዎች ውስጥ ትላንት ማታ ለደረሱት ሁለት ፍንዳታዎች እስካሁን ኃላፊነቱን የወሰደ ወገን የለም። አገር በቀሉ የቦኮ ሐራም ጽንፈኛው ቡድን ሥራ መሆኑ ግን ይጠረጠራል። ይህ የትላንት ማታው ጥቃት የደረሰው አራት አጥፍቶ ጠፊ ቦምብ ታጣቂዎች ማይዱጉሪ ከተማ ውስጥ በትንሹ 14 ሰዎችን በገደሉ ማግስት ነው። ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ በሚገኙ የተለያዩ ቡድኖች ላይ የአየር ድብደባ እያካሄዱ ቢሆንም የእርስ በርስ ጦርነቱ ዋሽንግተንና ሞስኮ በውክልና የሚያካሄዱት ውጊያ አይሆንም ሲሉ ፕሬዚደንት ባራክ ኦባማ ተናግረዋል። ሩሲያ የሶሪያውን ፕሬዚደንት ባሻር አልአሳድ መንግሥት ለማጠናከር ያላት ትልም በዓለም አቀፉ ማህበረሰብ ዘንድ በስፋት ተቀባይነት አላገኝም ሲሉም ሚስተር ኦባማ አስረድተዋል። በሰሜን አፍጋኒስታን ከተማ ኩንዱዝ በሚገኘው ሆስፒታል ላይ በተከታታይ የደረሱ የቦምብ ድብደባዎች ሦስት ሕፃናትን ጨምሮ ዘጠኝ ሠራተኞቹን እንደገደሉበትና ሌሎች 37 መጎዳታቸውን ድንበር የለሽ ሐኪሞች የተባለው የሕክምና እርዳታ ሰጪ ድርጅት አስታወቀ። በሆስፒታሉ 105 ሕሙማንና አስታማሚዎች ነበሩ ተብሏል። የአየር ድብደባው ለ30 ደቂቃዎች ያለማቋረጥ ከተካሄደ በኋላ ነው በካቡልና ዋሽንግተን የሚገኙ የአሜሪካና አፍጋኒስታን ወታደራዊ ባለሥልጣናት መረጃውን ያገኙት ሲልም ዶክተርስ ዊዛውት ቦርደርስ አክሎ ገልጿል። በአካባቢው ጎህ ከመቅደዱ በፊት የአየር ድብደባ መካሄዱን የዩናይትድ ስቴትስ ጦር ሰራዊት አረጋግጦ ምናልባት በስህተት ሆስፒታሉ ተመትቶ ሊሆን ይችላል ብሏል። ኢላማ የተደረጉት ግን በኅብረቱ ወታደሮች ላይ ስጋት የጋረጡ አካላት ናቸው ብሏል። ዜናው አበቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ስላዳመጣችሁን እናመሰግናለን። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። መስታወት የወጣቶች ፕሮግራም ተረኛ መሆኑን አትዘንጉ። እስከዚያው ሰላም ደናደሩ